የድሬዳዋ የሃይማኖት ተቋማት ጉባኤም የሞጣውን አድራጎት አውግዟል። የሐረሪ ክልል የሃይማኖት ተቋማት ጉባኤም ተመሳሳይ መግለጫ ያወጣ ሲሆን በልዩ ልዩ ከተሞች ድርጊቱን የሚያወግዙ ሰልፎች ተካሂደዋል። አዲስ ቸኮል ዝርዝር አለው። የድሬዳዋ የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመ ወርቅ ቢምረው በሞጣ ከተማ በሃይማኖት ተቋማት ላይ የተፈጸመውን ቃጠሎ አውግዘው አጥፊዎቹ ለሕግ እንዲቀርቡ ጠይቀዋል። ቅዱሳት መጽሐፍት እንደሚያስተምሩን ከክፉ ነገር ራቅ ሽሽ፣ ነገር ግን መልካምን አድርግ የሚለው ቃል እየታወቀ በእስልምናም ሆነ በክርስትና ሃይማኖት ይህ የተወገዘ ተግባር መሆኑ እየታወቀ ግን ዓይናችን ግንባር ያድርገው በማለት ሰላምን ለማጥፋት መስጊዶችን በማቃጠል አብያተ ክርስቲያናትን በማቃጠል እስካሁን የነበረውን አውግዘን በቃ እያልን እያለን ወይ በመፈጸሙ በጣም አሳዝኖናል፣ አንገታችን አስደፍቶናል፣ አፍረናን በመሰረቱ በእውነት እና ስለዚህ ይህ ድርጊት በቅዱሳት መጽሐፍትም በእስልምናም ሆነ በክርስትናም ሆነ የተወገዘና የተለየ ጎጂ የሰይጣን ስራ የእግዚአብሔር ሳይሆን የሰይጣን ስራ ስለሆነ ይህ እንዳይደገም የሃይማኖት ተቋማቱ ያወግዘዋል። ይህን ድርጊት የሚፈጽሙት ትላንት ተደርጎ ዝም ከተባለ ነገም ይደረጋልና ይህን ያደረጉ ሰዎች ተጣርተው፣ እንደ ህግ ሕግ መንፈሳዊ አለ፣ ሕግ ስጋዊ አለ፣ ፍትህ ስጋዊ አለ፣ ፍትህ መንፈሳዊ አለ። ለስጋዊ ጥፋት የስጋዊ ዳኝነት፣ ለመንፈሳዊ ደግሞ ጥፋት መንፈሳዊ ዳኝነት አለና እንደ መንግስት ይህንን አሳዶ ፈልጎ አጣርቶ ለሕግ አቅርቦ ፍትህ መሰጠት አለበት ብለን እንደ ሃይማኖት ተቋማት እናምንበታለን። የሃይማኖት ተቋማቱ ምክትል ሰብሳቢ ተወካይና የድሬዳዋ እስልምና ጉዳዮች ምክር ቤት ሊቀመንበር ሼክ መሐመድ አብዱላ በበኩላቸው ካልነጃሽ ዘመን ጀምሮ የእስልምናና ክርስትና ሃይማኖቶች በሀገራችን ለዘመናት በሰላም አብሮ ኖረዋል። ይህ አብሮነትም በዘመናችን እንዲረበሽ አንፈልግም ብለዋል። የሃይማኖት ተቋማቱን መልሶ በመገንባት ረገድም ሁሉም መረባረብ አለበት ሲሉ ጥሪ አቅርበዋል። የጉባኤው ጸሐፊ አቶ ሚካኤል ታየ በበኩላቸው ሁሉም ወገኖች ጣት በመቀሳሰር ሌሎችም ማውገዝ ብቻ ሳይሆን ራሳችንን በመፈተሽ የጥፋት መንስኤ እንዳንሆን መጠንቀቅና ለዚህም ለሌሎች አርአያ መሆን ይጠበቅብናል ብለዋል። በተለይ ኢትዮጵያ አሁን ያለችበት ጊዜ የነውጥ ጊዜ ነው። መጽሐፍ ቅዱስ ላይ ዮናስ የሚባል የእግዚአብሔር ባሪያ የተላከውን አደራ እምቢ ብሎ በኮበለለ ጊዜ በመርከብ ተሳፍሮ ወደ ሌላ ሀገር ሲሄድ መርከቢቱ በማዕበል እና በወጀብ ተናወጠ ይችላል። ዮናስ ያደረገው አንድ ነገር ነው። እኔ ከዚህ ከመርከቢቱ ላይ ራሴን ወደ ባህሩ ጥልቅ ካልወረወርኩ በስተቀር መርከቢቱ አታርፍም። ለምን ቢባል እኔ ነኝ ከእግዚአብሔር ፊት ጠፍቼ ኮብልዬ እየሄድኩ ያለሁት ብሎ ራሱን መስዋዕት አድርጎ አጋለጠ። ዮናስ ወደ መርከ ወደ ባህሩ ጥልቅ በወደቀ ጊዜ መርከቢቱ ከመናወጥ ጸጥ አለች፣ ቆመች ይላል። ዮናስም ራሱን መስዋዕት ስላደረገ ሞቶ አልቀረም፣ መርከቢቱም ደግሞ ከጥፋት ድናለች። አሁን ኢትዮጵያ ያለችበት ሁኔታ የነውጥ ጊዜ ነው። ራሱን መስዋዕት የሚያደርግ ጀግና ኢትዮጵያ ትፈልጋለች። የማይሞት ግን አድኖ የሚድን የሐረሪ ክልል የሃይማኖት ተቋማት ጉባኤም በተመሳሳይ በሞጣ ከተማ የተፈጸመውን ድርጊት የሚያወግዝ መግለጫ አውጥተዋል። ከዚህ ባሻገር በትላንትናው ዕለትና ዛሬ በሐረር አወዳይና ሐረማያ ከተሞች የሃይማኖት ተቋማቱን ቃጠሎ የሚያወግዙ ሰልፎች ተካሂደዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ፣ በሌላ በኩል ደግሞ በእምነት ተቋማት ላይ ለሚፈጸሙ አድራጎቶች መንግስት መፍትሄ እንዲሰጥ ኦሮሚያ ውስጥ በተለያዩ ከተሞች የወጡና የሞጣውን አድራጎት ያወገዙ ሰልፈኞች ጠቁመዋል። ሙክታር ጀማል ተጨማሪ ያለው። ሰሞኑን በአማራ ክልል ሞጣ ከተማ የተከሰተውን መስጊዶችን የማቃጠል ድርጊት በመቃወም የተቃውሞ ድምፅ ከተሰማባቸው አካባቢዎች የአፋር ክልል ከደቡብ ክልል ደግሞ ሐላባና ሲልጤ ዞን፣ ሐረር ከተማ፣ ከኦሮሚያ ክልል ሐረር፣ ጅማ፣ ሻሸመኔ ከፍተኛ የተቃውሞ ድምፅ ተሰምቷል። በአዲስ አበባ ከተማ የተለያዩ መስጊዶች ውስጥም መሰል ድምፆች የተሰሙ ሲሆን በአካባቢው የነበሩ ሰዎች ይህንን ለአሜሪካ ድምጽ ገልጸዋል። ስሜ ሙባረካደም ደም እባላለሁኝ እዚሁ አዲስ አበባ ውስጥ ነው ያለሁትኝ። ተቃውሞ እንግዲህ የተደረገው አዲስ አበባ ላይ በዕለቱ ታህሳስ አስራ አንድ ቅዳሜ ዕለት ማለት ነው ዝሁር ሰላት ወይም ደግሞ የሰባት ሰዓት ስግደት የምናከናውንበት ወቅት ላይ በኒ መስጅድ ላይ ተደርጎ ነበረ። ከበኒ ውጭ ደግሞ ወደ አስር ሰዓት አካባቢ ላይ ቤተል ተቋ መስጅድ ቅጥር ግቢ ውስጥ ተካሂደው ነበረ። ከዛ በኋላ እንግዲህ በማግስቱም ነው አንዳንድ ሸወጀሌ መስጅድን የመሰሉ ሌሎች ቦታዎች ላይ በማግስቱ ተደርጓል። ዛሬም ባዩሽ የሚባለው መርካቶ የሚገኘው መስጂድ ላይም እንደዚሁ ጉዳዩን የማውገዝ የተከሰተው ድርጊት ትክክል አይደለም የሚለውን የማውገዝ ሂደቶች ናቸው የነበሩት። ከዛውም ጭ እንግዲህ ትልቁን ኃላፊነት መውሰድ ያለበት መንግስት ነውና መንግስት ይህንን ነገር ማስቆም መቻል አለበት፣ ኃላፊነቱን ወስዶ ሊቆጣጠር፣ የህብረተሰቡን ሰላምና ደህንነት ማስጠበቅ አለበት የሚሉ ድምጾችን ስናስተጋባ ነበረ። ይህንን የተቃውሞ ሰልፍ የጠራው የሙስሊሙ መፍትሄ አፈላላጊ ኮሚቴ ነው። የኮሚቴው ቃል አቀባይ ኡስታዝ አህመድ ዲንጀበል ለአሜሪካ ድምፅ እንደገለጹት ተደጋጋሚ ጥቃቶች በየመስጊዶቹ ላይ እየተከናወኑ በመሆናቸው መንግስት ትኩረት ሊሰጥ ይገባል ብለዋል። ባለፉት አንድ አመት ተኩል በተለይም ከግንቦት ሁለት ሺህ አስር ጀምሮ በኢትዮጵያ ውስጥ በተለያየ ቦታ ላይ መስጊዶች ላይ የተለያዩ ጥቃቶች እየተፈጸሙ ነው። ይሄም ሰሞኑን ሞጣ ከተማ ላይ እየተደረገው የዛው አንድ አካል ነው። ከሰሞኑ ድረስ በአጠቃላይ ሰላሳ አምስት ናቸው። አንደኛው ሙከራ ደረጃ ነው፣ ቃጠሎ እንደዚሁ የማፍረስ እና ጥቃቶችን አስተናግደዋል። ከነዚህ ውስጥ ሀያ የሚሆኑት በአማራ ክልል በተለያዩ አካባቢዎች ላይ የተፈጸመ ነው። ኦሮሚያ ክልል ባሌ ዞን ደሎመና ከተማ ከተደረጉት የተቃውሞ ተሳትፎዎች ውስጥ የሙስሊሙ ማህበረሰብ ብቻ ሳይሆን የክርስቲያኑ አማኞችና የእምነት አባቶችም ተገኝተውበታል። እሺ ዘለቃ ለማየው እባላለሁ። የረዳይ ምንዱባን ቅዱስ ሚካኤል በደሎ መና ሰበካ ጉባኤ ምክትል ሊቀመንበር ነኝ። ህዝቦች ለማቃረን በሚል መስጊድ በአማራ ክልል መስጊዶች ተቃጥለዋል። ጥቃቱ ስናየው ሁለቱን እምነቶች በማጋጨት ኦሮሚያ ላይ ሌላ ችግር ለመፍጠር የተቃጣ መሆኑን ስላወቅን ከተማችን የሙስሊም ማህበረሰብ ጋር ይሄ ሁለታችንንም እስላምንም ክርስቲያንንም የማይወክል መሆኑን ለመቃወም ነው በጋራ ወደዚህ እንትን የወጣ ነው። ኡስታዝ አህመዲን ጀበል እንደተናገሩት በቅርብ ሞጣ ላይ የተከሰተው ጥቃት ለከዚህ ቀደሞቹ ስሞታ ጆሮ በማውጣታቸው ይህም ቢሆን ማስጠንቀቂያ ነበረ፣ መንግስት ግን ጥበቃ አላደረገም ይላሉ። የተለያዩ ቦታዎች ለምሳሌ የዛሬ ዓመት አማራ ክልል ስቴው ወረዳ፣ ደቡብ ጎንደር ዞን ስቴው ወረዳ ሶስት መስጂዶች ተቃጥለዋል። በወቅቱ እንደ ሙስሊም መፍትሄ አፈላላጊ ኮሚቴም እኛም አራት ሰው ተወክለን ቦታው ድረስ በመሄድ የሙስሊሙን ማህበረሰብ በማናገር የተፈጸመው ጥቃት ምንድን ነው? ሁኔታውን ብለን በባህር ዳር ከተማ ለአማራ ክልል የጸጥታና ደህንነት ኃላፊ የነበሩት ጀነራል አሳምነው ጽጌን እንደዚሁም ደግሞ በስልክም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ከዛም አልፎ የአማራ ክልል ፕሬዚዳንት የነበሩትን አቶ ወገዱ አንዳርጋቸውን ይህን ጉዳይ በመንገር መንግስት ቀደም ባለው ጊዜ ነግረ ነው። አሁንም የሞጣው ከመከሰቱ በፊት የአካባቢው ሙስሊሞች ስጋት አለን ብለው አመልክተው የመንግስት አካል እርምጃም ይሁን አስፈላጊውን ቁጥጥርና ተገቢውን እርምጃ ባለመውሰዱ ነው የሆነ ሆኑ። ስለዚህ በአማራ ክልል ውስጥ ለተፈጠሩ ለሁሉም ተጠያቂው በቀጥታ የመንግስት አካል ነው የክልሉ መንግስት። ኡስታዝ አህመድ ዲን ጀበል ለአሜሪካ ድምጽ እንደ ተናገሩት መንግስት ችግሮቹን ወደ ቦታቸው መልሶ ማረጋጋትና መፍትሄ መስጠት ይጠበቅበታል ብለዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ። ka di sababa.